የኢትዮጵያና የኤርትራ የዛላምበሳ ድንበር ዛሬ መዘጋቱን የትግራይ ክልል የጉሎ መከዳ ወረዳ የጸጥታ ኃላፊ ገልጸዋል። ድንበሩ የሁለቱም ሀገሮች መሪዎች በአካል በተገኙበት የተከፈተው በያዝ ነው የኢትዮጵያ የዘመን መለወጫ ዕለት ነበር። የሁለቱም ሀገሮች የሆኑ ሰዎች ከሶስት ወራት በላይ ሲመላለሱበት የቆየው ድንበር የተዘጋው ከኤርትራ በኩል መሆኑን የወረዳው የጸጥታ ኃላፊ አቶ ግርማይ ሀዱሽ አመልክተዋል። የዜና እስከ ተጠናቀረ ድረስ ስለ ድንበሩ መዘጋት የኤርትራ መንግስት የሰጠው መግለጫ ወይም በይፋ ያሳወቀው ምክንያት የለም። አለም ፍሳ ከመቀሌ ተጨማሪ አለው። አተግርማይ ግርማይ የዛሬ ጠዋት የዛለንበሳን ድንበር ሁኔታ አስመልክተው እንዲህ ብለዋል። አዎ ከዛሬ ጠዋት ጀምሮ ከኢትዮጵያ ወደ ኤርትራ የሚሄዱ መኪኖች እና ከኤርትራ ወደ ኢትዮጵያ የሚሄዱ መኪኖች በኤርትራ ሰራዊት እንዳይተላለፉ ተከልክለዋል። ዛሬ ጠዋት ከኢትዮጵያ ወደ ኤርትራ፣ ከኤርትራ ወደ ኢትዮጵያ ማለት የኤርትራ መከላከያ ሰራዊት መከልከሉን ሲያስታውቁ፣ የክልከላው ምክንያት አቶ ግርማይ እንዲህ ገልጥተዋል። ምንድነው ብለን በአካባቢ ላለው አመራሩ የሰራዊት አመራሮች ስንጠየቃቸው ደግሞ እነሱም ይሉት በቃ ያወርደናል ይላሉ። ከዛሬ ጀምሮ ከኢትዮጵያ ወደ ኤርትራ በይለፍ ወረቀት መተላለፍ ነው ያለበት ተብሎ ከበላይ አካል መመሪያ እንደተሰጠው የድንበሩ የሰራዊት አዛዥ እንደገለጹት አቶ ግርማ ያስታውቀዋል። የይለፍ ወረቀቱን ከየት እንደሚሰጥ የሰራዊት አዛዥ እንዲህ ብለዋል ብለው አቶ ግርማ ይናገራሉ። እንደነሱ አባባል ከሆነ የኢትዮጵያ ከፌዴራል መንግስት ይመጣል ይላሉ። የኤርትራ ይለፍ ደግሞ ከአስምራ ይመጣል። ኤርትራ መንግስት ከአስምራ ተሰጥቶ ነው የሚተላለፈው ይላሉ። ሆኖም ግን እነሱ ይላሉ እንጂ እስካሁን ህዝቡ ያወቀው የተነገረው ነገር የለም የተደረገ ዝግጅትም አልነበረም። ይህ የዛሬ ድንበር መዝጋትን አስመልክተው የአካባቢው ህዝብ ስሜት ምን ይመስላል? በኢትዮጵያ በኩል ስክልከል አለ ወይ? በህዝቡም አሁን ቁጣ እየተሰማ አሁን በቃ ሰላም ተገኝቶ ብለን ደስታችን እያገለጽን በነበርንበት ጊዜ ትንሽ ነገር ወደ ውዝግብ እያገባ ነው። በስጋትም እያየው ነው። እኛ የሚያልፉ መኪኖች አንከለክልም፣ ያልፋሉ። እነሱ ግን በቃ እያገዱ ናቸው። አቶ ግርማ ይደስጥኝ፣ ማብራሪያ አመሰግናለሁ። አለም ፍስሐ ከመቀለ።